ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 15 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምን አምሽታችኋል አድማጮች። የምናስተናግዳችሁ ቆንጂት ታይና ጤና ይስጥልን ክቡራትና ክቡራን። እኔም ሶሎሞን አባተ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። በለገጣፉ አካባቢ ቤቶቻቸው የፈረሱባቸውን ሰዎች የመንግስት ልዑካን እዚያው ተገኝተው አነጋገሩ። አሁን በህብረተሰቡ የሚነሳውን በአመራሩ በኩል ደግሞ ይህን ለማድረግ የሄደበትን ርቀት ግልጽነቱንም ጨምረን ትክክልነቱንም ጨምረን አዳምተን አስተያየት የሰጠንባቸውም አሉ። እንደገና ደግሞ በትክክለኛ መረጃ አለን ብለው ያነሱትን ግለሰቦች አነጋግረናል። ይህንን ከከንቲባ ጋርም አገናኝተን ከዛሬ ጀምሮ ውይይት እየተደረጉ የሚስተካከሉ ነገሮች ከተገኙ ይሰጣል። ነገር ግን ደግሞ ሕገ ወጥነትን ደግሞ በዛው ልክ ማረም ስለሚገባ እንደ ማንኛውም ስራ በዚህ ረገድ መሰራት የሚገባውን ጥንቃቄን ዳይተን ተርሰው መስራት እንደሚገባቸው ተነጋግረናል። ከቡድኑ አባላት አንዱ የሆኑት የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ናቸው የሰማችኋቸው። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በመግቢያው እንደሰማችሁት በለገጣፎ ቤት የፈረሰባቸውን ሰዎች ለመጎብኘት የሄደው የልኡካን ቡድን የኦሮሚያ ክልል የከተማው አስተዳደር የሄደበትን ርቀትና ቤቶቻቸው የፈረሱባቸው ሰዎች የሚያነሷቸውን ግድፈት ናቸው ያሏቸውን ጉዳዮች አዳምጠው መመለሳቸውን በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ለቪኦኤ ተናግረዋል። ወደ ስፍራው የተጓዙት የፕሬስ ኃላፊው አቶ ንጉሱ ጥላሁን የኦሮሞ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ አባል እና የገጠር ፖለቲካ ዘርፍ ኃላፊ አቶ አዲሱ አረጋና ሌሎችም የኦሮሚያ ክልል ባለስልጣናት መሆናቸው ታውቋል። ዝርዝሩን በምሽቱ አብይ ርዕስ ይዘናል። ከደቡብ ሱዳን ህዝብ ከግማሽ በላይ የሚሆነው በበረታ ረሃብ እየተሰቃየ መሆኑንና አፋጣኝ እርዳታም እንደሚያስፈልግ የተባበሩት መንግስታት ዋና ዋና የሚባሉ ሶስት ተቋማት አሳሰቡ። አጣዳፊውን ሪፖርት ከደቡብ ሱዳን መንግሥት ጋር በመተባበር ያወጡት የተባበሩት መንግሥታት የምግብና የግብርና ድርጅት የሕፃናት አጣዳፊ እርዳታ ፈንድና የዓለም የምግብ መርሃ ግብር ናቸው። ሊሳ ሽላይን ከጀኔቫ ያጠናቀረችው ዘገባ አለ ትዝታ ብላችሁ ታቀርበዋለች። ወደ ሰባት ሚሊዮን የሚሆን ሰው ነው ደቡብ ሱዳን ውስጥ በዚህ ከግንቦት እስከ ሐምሌ ያሉትን ወራት በሚሸፍነው የዝናብ እጥረትና የቸነፈር ወቅት ለብርቱ ረሃብና ጠኔ የሚጋለጠው። እህል በጎተራ የለም፣ ዝናብ የለም፣ ከማሳ የሚጠበቅ ምርትም የለም። የዓለም የምግብና የእርሻ ድርጅት ፋኦ ዩኒሴፍ የዓለም የሕፃናት መርጃ ድርጅት፣ የዓለም የምግብ ፕሮግራም ደብሊዩኤፍቢና የደቡብ ሱዳን መንግስት የጋራ ሪፖርት እንደሚናገረው ሰው ያለ ጥርጥር ይራባል። የግሬተር አፐር ናይል፣ የባህር አልጋዛልና የኢኳቶሪያል ግዛቶች የረሃቡ ዋነኞቹ ተጋላጮች እንደሚሆኑ ታውቋል። ለዚህ ረሃብ ግን ዋነኛው ሰበብ የዝናቡ እጥረት ሳይሆን ለአምስት ዓመታት የዘለቀው የሀገሪቱ የእርስ በርስ ግጭት መሆኑን ሪፖርቱ በአጽንኦት አመልክቷል። የሰፋው መፈናቀል ሰው ጊዜውን ማሳው ላይ እንዳያሳልፍ በማድረጉ የአዝመራ ወቅቶች በተከታታይ መምከናቸውን የዓለም የምግብ ፕሮግራም መርሃ ግብር ቃል አቀባይ ሃርቪ ቨርስሁል ለቪኦኤ ተናግረዋል። እጅግ በተጠቁት አካባቢዎች የሚኖሩ ድሃ ቤተሰቦች አሁን እየተራቡ ናቸው። በመጪው ሐምሌ፣ የዝናሙ እጥረት መዘዝ እየበረታ ሲሄድ፣ ወደ 50 ሚሊዮን የሚሆን ሰው ወደ ቸነፈርነት ለሚጠጋ ረሃብ ይጋለጣል። ከሕዝቡ 60 ከመቶ የሚሆነው የሚቀም ሰው ላይኖረው ይችላል። የዓለም የምግብ መርሃ ግብር በዚህ አውሮፓ ዓመት ውስጥ ወደ አምስት ሚሊዮን ተኩል ለሚሆን ሰው እህል ለማድረስ ማቀዱን ያመለከቱት ቃል አቀባዩ ቨርሲ ሁል ለመጀመሪያዎቹ ስድስት ወራት የ662 ሚሊዮን ዶላር ድጋፍ እንደሚያስፈልገው ገልጸዋል። በጎው ዜና ከዚህ ገንዘብ የበዛው በእጅ ያለ ቢሆንም ወደ 150 ሚሊዮን ዶላር ግን ገና ይገኛል ተብሎ እንደሚጠበቅ ተናግረዋል። ለበረታው የምግብ እጥረት ከሚጋለጡት መካከል ከ860 ሺህ በላይ ቁጥር ያላቸው ሕፃናት እንደሚገኙበትም የመንግስታቱ ድርጅት ተቋማት አስታውቀዋል። የኖርዌይ የስደተኞች መርጃ ምክር ቤት እንዳመለከተው የሶማሊላንዱ ድርቅ የሚቀጥል ይመስላል። 725 ሺህ ሰው በረሃብ ሊመታ እንደሚችል ነው ድርጅቱ ስጋቱን የገለጸው። በሶማሊያ የኤንአርሲ ዋና ስራ አስኪያጅ ቪክተር ሞሰስ በሰጡት መግለጫ በሚቀጥሉት ሁለት ወራት በቂ ዝናብ ስለማይጥል ወይም ጨርሶ ላይ ዘንብም ስለሚችል ቀድሞም በምግብ እጥረት የተጎዱ ብዙ ሺህ ሴቶችና ሕፃናት ይብሱን ጉዳት ላይ ሊወድቁ እንደሚችሉ ተናግረዋል። ዓለም አቀፉ ማህበረሰብ ለተቸገሩት ለመድረስ 1.8 ቢሊዮን ዶላር እንዲለግስም ድርጅቱ ጥሪ አሰምቷል። ተከታዩ ዘገባም እንዲሁ አፍሪካን እዚህም እዚያም እያዳረሰ ባለው የምግብ እጥረት ላይ ያተኩራል። በነገው የናይጄሪያ ጠቅላላ ምርጫ አሸንፈው ስልጣን የሚረከቡ መሪዎች ከባድና አእምሮን የሚረብሽ ፈተና ይጠብቃቸዋል። ያም በረሃብ እየተሰቃዩ ያሉ የሀገሪቱን ብዙ ሚሊየን ሕፃናት እንዴት መርዳት እንደሚችሉ ነው። በናይጄሪያ ምንም እንኳ ረሃብ በአጠቃላይ እየቀነሰ ቢሆንም ለሕፃናት እድገት አስፈላጊ የሆነ ምግብ ግን አነስተኛ ነው ወይም ፈጽሞ የለም። ሪፖርተራችን ቲሞቲ ኦቢዙ ከአቡጃ ያጠናቀረውን ዘገባ ሰሎሞን ክፍሌ ያቀርበዋል። በናይጄሪያ በምግብ እጦት ከሚሰቃዩ በሚሊዮኖች ከሚቆጠሩ ሕፃናት መካከል የአርባ ዓመት ዕድሜ ያለው የሰማሊያ ሻንጋሪና ባለቤቱ በአንድ ጊዜ የተወለዱ ሦስት ሕፃናት ይገኙበታል። ሦስቱ ሕፃናት ገና ሁለት ዓመታቸው ነው ከተወለዱ። ሻንጋሪ እንደሚለው ለሕፃናቱ አስፈላጊውን ገንቢ ምግብ ማቅረብ አልቻለም። ይወደድበታል ምነ ስንት ዓመት ከወዲን ጎብነት ይታመካሙ ምነ ዋሃላ መንግሥት እንዲረዳን እየለመንን ነው ምክንያቱም ምግብ ለመግዛት የምንችልበት ገንዘብ የለንም። አዎን መንግስቱ እንዲረዳን እየተማጸንን ነው ነው ያለው ሻማሊያ ሳንጋሪ። በተባበሩት መንግስታት የሕፃናት መርጃ ድርጅት መግለጫ መሠረት በናይጄሪያ በሕፃናት ላይ የሚደርሰው የምግብ እጥረት በየዓመቱ በሦስት በመቶ እየቀነሰ ነው። ለእድገታቸው አስፈላጊ የሆነ ምግብ እጦት በጤንነታቸው ላይ የሚያስከትለው ጉዳት ግን ለውጥ አይታይበትም። ዩኒሴፍ በተጨማሪ ሲያስረዳ ሁለት ሚሊዮን አምስት መቶ ሺህ የናይጄሪያ ሕፃናት ለረሃብ የተጋለጡ ሲሆን ከእነዚህ ውስጥ እርዳታ የሚያገኙት ከመቶ ሀያ የሚሆኑት ብቻ ናቸው። በናይጄሪያ ጤና ጥበቃ ሚኒስቴር የአመጋገብ ዘዴ ባለሙያዋ ክሌማንቲና ኦኮሮ ያስረዳሉ። በእውነቱ አሳሳቢ የሆነ የህዝብ ጤና ችግር ጉዳይ ነው ሕፃናት በአልሚ ምግብ እጦት የሚደርስባቸው ችግር ከጊዜ ወደ ጊዜ እያደገ መጥቷል። አሁን በዚህ ምክንያት በየዓመቱ ዘጠኝ መቶ ሺህ ሕፃናት ይሞታሉ። ናይጄሪያውያን በነገው ዕለት ወጥተው መሪዎቻቸውን ይመርጣሉ። በፕሬዝደንትነት የሚመረጠው ሰው ማንም ይሁንማ፣ የሀገሪቱን ምጣኔ ሀብት የማሻሻል ከባድ ፈተና ይጠብቀዋል። ያን ማድረግ ሲችል ነው የናይጄሪያ ሕፃናት ጤናማና ረጅም ዕድሜ ሊኖራቸው የሚችለው። ይህ በእንዲህ እንዳለ እዚያው ናይጄሪያ ለአንድ ሳምንት እንዲዘገይ የተደረገውን አገር አቀፍ ምርጫ በምታካሄድበት በነገው ዕለት የድምፅ መስጫ ጣቢያዎች ጸጥታ የተጠበቀ እንደሚሆን የሀገሪቱ ፕሬዝደንት ተናግረዋል። ፕሬዚዳንት መሐማዱ ቡሃሪ በመላ አገሪቱ በቴሌቪዥን በተላለፈ ንግግራቸው በሀገሪቱ ውስጥ ወደሚገኙት የድምፅ መስጫ ጣቢያዎች የጸጥታ ኃይሎች እንዲንቀሳቀሱ ስለተደረገ ህዝቡ ያለምንም መሸማቀቅ ድምፁን መስጠት ይችላል ብለዋል። ናይጄሪያውያን አዲስ ፕሬዝደንትና የፓርላማ አባላትን ለመምረጥ እየተዘጋጁ ባሉበት በአሁኑ ወቅት የፖለቲካ ውጥረቱ መባባስ ላይ መሆኑ ይስተዋላል። ደቡብ አፍሪቃ የቀድሞውን የሞዛምቢክ የገንዘብ ሚኒስትር ማኑዌል ቻንግን በገንዘብ ነክ ወንጀል ጉዳይ ለምትፈልጋቸው ለዩናይትድ ስቴትስ ሳይሆን ለራሳቸው ሀገር መንግስት አሳልፋ እንደምትሰጥ በሀገር የደቡብ አፍሪቃው ባለስልጣን አስታውቀዋል። የ63 ዓመቱ ቻንግ ዛሬ ጉዳያቸው በጆሃንስ በርግ ፍርድ ቤት ቀርቦ ታይቷል። ባለፈው ታኅሳስ ወር አጋማሽ ወደ ዱባይ ሊዘልቁ ሲሞክሩ የተያዙት የቀድሞው ሚኒስትር ሞዛምቢክን በኪሳራ ሊያንኮታኩት ተቃርቦ በነበረው የሁለት ቢሊዮን ዶላር የምስጢራዊ ብድር ቅሌት እጃቸው ተነክረዋል ተብለው በዩናይትድ ስቴትስም በሞዛምቢክም ይፈለጋሉ። ይህ ዜና በቀጥታ የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሶሪያ ውስጥ ከመጨረሻው የእስላማዊ መንግሥት ቡድን ይዞታ ወንዶች፣ ሴቶችና ሕፃናትን የማውጣቱ እንቅስቃሴ ቀጥሏል። ሲቪሎቹ በበርካታ የጭነት መኪናዎች እየተጓጓዙ ሲሆን የህብረቱ ኃይሎች አይሮፕላኖችና ድሮኖች ታይተዋል። የተኩስ ድምፆች በተለያየ የበረራው አካባቢም ተሰምተዋል። የኋለኛው የሲቪሎች ማስወጣት እንቅስቃሴ ከስምንት መቶ እስከ አንድ ሺህ የሚደርሱ ሰዎችን ለማውጣት እንደተቻለ ነው የተዘገበው። በሌላ ዜና ዩናይትድ ስቴትስ ወታደሮቿን ከሶሪያ ካስወጣች በኋላ ቢያንስ ሁለት መቶ የሚሆኑ ወታደሮቿ እዚያው እንደሚቆዩ ትናንት ዋይት ሀውስ አስታውቋል። የዋይት ሀውስ ቤተመንግስት ቃል አቀባይ ሳራ ሰንደርስ በሰጡት መግለጫ ጥቂት ሰላም አስከባሪዎች ይቆያሉ ከማለት በስተቀር። ሌላ ዝርዝር ውስጥ አልገቡም። በአሁኑ ጊዜ ሶሪያ ውስጥ የእስልምና መንግስት ርዝራዥ ታጣቂዎችን የሚወጉትን የኩርድ ኃይሎች የሚያግዙ ወደ ሁለት ሺ የሚጠጉ አሜሪካውያን ወታደሮች ይገኛሉ። የዜናው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ እና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ የካቲት 15 ምሽት ፕሮግራማችን ነው። የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምህት አባሎች ከመንግሥት ይደረግላቸዋል ተብሎ የነበረ ማቋቋሚያ እስካሁን ባለመድረሱ ወይም ባለመገኘቱ ለማኅበራዊ ችግር ተጋልጠዋል ሲል ቅሬታ እያሰማ ነው። እኛ ራሳችን ትሂድን ራሱ ችሎ መሄድ አለበት ወይ ከሌሎች ድርጅቶች መታገል አለበት ። ከአረና ይሁን ከታንዲ ይሁን ከህወሓት ይሁን ከሌሎች ይሁን ማለት ነው። በምን መንገድ ትግላችን መቀጠል እንዳለበት ጊዜ ያስፈልገናል የሚል አንድ ነገር ነው። ሁለተኛ ደግሞ ሰራዊታችን ከትህዴን ጋር ተጋ የነበረ መቋቋሚ ማግኘት አለበት። የንቅናቄው ሊቀመንበር አቶ መኮንን ተስፋይ ናቸው። በመጽሔት ክፍለ ጊዜ ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በለገጣፎ ቤት የፈረሰባቸውን ሰዎች ለመጎብኘት የሄደው የልኡካን ቡድን የኦሮሚያ ክልል የከተማው አስተዳደር የሄደበትን ርቀትና ቤቶቻቸው የፈረሱባቸው ሰዎች የሚያነሷቸውን ግድፈት ናቸው ያሏቸውን ጉዳዮች አዳምጠው መመለሳቸውን በጠቅላይ ሚኒስትሩ ጽሕፈት ቤት የፕሬስ ኃላፊ ለቪኦኤ ተናግረዋል። ወደ ስፍራው የተጓዙት የፕሬስ ኃላፊው አቶ ንጉሱ ጥላሁን፣ የኦሮሞ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ አባልና የገጠር ፖለቲካ ዘርፍ ኃላፊ አቶ አዲሱ አረጋና ሌሎችም የኦሮሚያ ክልል ባለስልጣናት መሆናቸው ታውቋል። ጽዮን ግርማ አቶ ንጉሱ ጥላሁንን ስለ ጉብኝቱ አነጋግራለች። በጣም አመሰግናለሁ አቶ ንጉሱ ጥላሁን ፈቃደኛ ስለሆኑ ለቃለ መለልሱ። በትላንትና ምሽት ዘገባችን ላይ በለገጣፎ አካባቢ መኖሪያ ቤታቸው የፈረሰባቸውን ሰዎች አነጋግረን የኦሮሚያ ክልልም በዛ ላይ ያለውን አቋም የሚያንጸባርቅ ዘገባ ሰርተን ነበረ። አጠር ባለ መልኩ እንግዲህ ነዋሪዎቹ በዛ አካባቢ ለረጅም ጊዜ ከገበሬ ላይ መሬት ገዝተው ቤት ሰርተው ቆይተው አሁን የኦሮሚያ ክልል እንዳፈረሰባቸው ገልጸውልናል። በአንጻሩ ደግሞ የኦሮሚያ ክልል ህገ ወጥ የሆኑ ቦታዎችን ህገ ወጥ የሆኑ አሰራሮችን እያስወገድን ነው፣ እሱን ነው የምናፈርሰው፣ እሱን እንቀጥላለን የሚል ምላሽ ሰጥቶናል። የጠቅላይ ሚኒስትር ጽህፈት ቤት በእነዚህ ጉዳዮች ላይ ምላሽ ለማግኘት ዛሬ ወደ ስፍራው መጓዛችሁን ተመልክተናል እና ምንድን ነው አቋሙ በዚህ ጉዳይ ላይ? በተለያዩ ከተሞች በኦሮሚያ ውስጥ ብቻ ማ አይደለም፣ በሌሎችም ከተሞች ህገ ወጥ ግንባታዎች ይካሄዳሉ። እነዚህ ህገ ወጥ ግንባታዎች መጀመሪያ ከመገንባታቸው በፊት ለማስቀረት ጥረት ይደረጋል። ፈጥኖ በሚሰራበት እና ችግር እንዳይከሰት ለማድረግ በሚሰራበት ፍጥነት እንደየአካባቢ እንደየአመራሩ ፍጥነትና ብቃት ከዚያም አልፎ ደግሞ በተለያዩ ጊዜያት በተለይም የጸጥታ መታወክ፣ የአመራር መመሳቀስ በመሳሰሉት ጊዜያት ደግሞ ህገወጥ ግንባታዎች ይስተዋላሉ በከተሞቻችን። ይህንን ህገወጥ ግንባታ ለመከላከል ና ሲከሰትም ለማረም የሚደረጉ ጥረቶች አሉ። ይሄ አሰራር ና ህግ አለው ያየነው በኦሮሚያም ልክ እንደ ሌሎቹ አካባቢዎች ይሄ በመመሪያና በደንብ በህግም የተደገፈ የጸደቀ አሰራር እንደወጣለት ነው። በርካታ ከተሞች ላይ በርካታ ቤቶች ህገወጥ ሆነ ሆነው የተገኙ እርምጃ የተወሰደ መሆኑንም አይተናል። ለግረ መንገዱን ከኦሮሚያ ክልላዊ መንግስት አመራሮች ጋር ነበርም ዘርፉንም ከሚመሩት አመራሮች ጋርም ነበርም። ለገጣፎም ያው ለገጣፎ ከተማ በአስራ ዘጠኝ መቶ ዘጠና ስምንት አመተ ምህረት የተመሰረተ ከተማ ነው። በእኛ አቆጣጠር ከሁለት ሺህ አራት የሊዝ አዋጁ ከመውጣቱ በፊት ና በኋላ በህገወጥነትና ወጥነት በቋሚነት ህጋ የሆነ ያሉ ቤቶችን ካርታና ፕላን ያላቸውን የመለየት ስራ እንደተሰራ እና ይሄንን የሚያሟሉትን በማስተር ፕላን ውስጥ የማስገባትና ቤቶቹ እንዲቀጥሉ የማድረግ የማያሟሉትን ደግሞ ለሚመለከታቸው አካላት በማስታወቂያ ከህብረተሰቡ ጋርም ጥሪ ተደርጎ ውይይት የተደረገባቸው መሆኑን መፍረስ የሚገባቸው ማስጠንቀቂያም በቂ ጊዜ የተሰጠ መሆኑን ከከተማ አመራሩ ተረድተናል። ይሄንን አድርጎ በእርምጃ የተገባ መሆኑን ተገልጾልናል። በሌላ በኩል ቤታቸው በፈረሰባቸው ወገኖችና ዜጎች በኩል ደግሞ እንደዚሁ ለዘመናት የኖሩ አንዳንዶቹ መታወቂያ ያላቸው መሆኑን ግብርም የከፈሉ መሆኑን ገልጸውልናል። በዛሬው ጉብኝታችን አመራሩ የሄደበትንም ርቀት ህብረተሰቡ በተለይም ደግሞ ቤታቸው የፈረሰባቸው ወገኖች የሚያነሷቸው ግድፈት የሚሏቸውን አይተናል። ይሄን ጉዳይ ጠጋ ብሎ መመርመርና መፈተሽ ክልሉ እንደሚገባው ከአመራሩ ጋራም ውይይት አድርገናል። ከከተማ አስተዳደሩም ከንቲባውን ጨምሮ ከክልል አመራሮች ጋርም በዚህ ሂደት እንግዲህ ማንም ሰው እንደሚሰራው ስራ መዛባት ካለበት ግድፈት ካለበት እና ስህተትም ካለበት በአስቸኳይ የክልሉም አመራር የአካባቢውም አመራር የሚያርማቸውና የሚያሻሽላቸው ጉዳዮች ካሉ የእርምት እርምጃ መውሰድ የሚገባው ከሆነ እንደዚሁ እንዲወስድ የሚጣሩ ነገሮች ህብረተሰቡ የሚያነሳቸው ግን በጽሞና መደመጥና መሰማት እንደሚገባቸው ስምምነት ላይ ደርሰን ውይይት አድርገን የተመለስ ነው። በአጭር ጊዜ ሁሉንም ነገር አይቶ መርምሮ ልባት ሰጥቶ መመለስ ስለማይቻል ማለት ነው። የጠየቃችኋቸው ውይይቶች እስኪጠናቀቁ መፍረሱ ይቀጥላል ወይስ ይቆማል? እንግዲህ በአጠቃላይ ሁሉም ነገር ትክክል ነው፣ ሁሉም ነገር ትክክል አይደለም ብለን አልደመደምም። የከተማ አስተዳደሩ በክልሉም በአገሪቱም ህግ መሰረት ህገ ወጥነትን መከላከል አለበት። ህገ ወጥነትን ሲከላከልና ሲታገል ደግሞ የዜጎችን መብቱ ማክበር አለበት። ይሄ መቼም ቢሆን የማይታለፍ የማይታለፍ አቋም ነው። ሁለቱ ላይ ድርድር አይደረግም። ህግ ላይም ድርድር አይደረግም። የዜጎች መብት ላይም ድርድር አይደረግም። በዚህ ውስጥ ይሄ አመራር ይሄን ተገንዝቦ መስራት አለበት። ይሄንን ስራ በጽሞና እያየ እየተራመደ መስራት እንደሚገባው መስራት እንደሚገባው ነው። ስምምነት ላይ እየደረስ ነው ማለት ነው። አመራሩ ይሄን መዝኖ መተው ያለባቸውን ይተዋል፣ መቀጠል ያለበትን ይቀጥላል ማለት ነው። ይሄን ሲያደርግ ግን ሁለቱን በሀላፊነት መስራት እንዳለበት በውል ተገንዝበን ስምምነት ላይ ደርሰናል። ይሄንን አቁሙ፣ ይሄንን ቀጥሉ የሚል አቅጣጫ አላስቀመጥም። በህገ ወጥነት የሚሰሩ ነገሮችን መከላከልና የዜጎችን መብት ደግሞ ተንቀሳቅሶ የመኖር ሰርቶ የመኖር የመኖሪያ ቤት የማግኘት መብት ደግሞ እንደዚሁ መከበር አለበትና አሁን በህብረተሰቡም የሚነሳውም በአመራሩ በኩል ደግሞ ይሄን ለማድረግ የሄደበትን ርቀት ግልጽነቱንም ጨምረን ትክክልነቱንም ጨምረን አዳምጠን አስተያየት የሰጠንባቸውም አሉ እንደገና ደግሞ በትክክለኛ መረጃ አለን ብለው ያነሱትን ግለሰቦች አነጋግረናል። ይሄንን ከከንቲባ ጋርም አገናኝተን ከዛሬ ጀምሮ ውይይት እየተደረጉ የሚስተካከሉ ነገሮች ከተገኙ እንዲስተካከሉ፣ ነገር ግን ደግሞ ህገወጥነትን ደግሞ በዛው ልክ ማረም ስለሚገባ እንደ ማንኛውም ስራ በዚህ ረገድ መሰራት የሚገባውን ጥንቃቄን ላይተን ተርሰው መስራት እንደሚገባቸው ተነጋግረናል። ክልሉ ማመራር በቅርበት የሚከታተለው መሆኑንና ማንኛውንም ውሳኔ የክልሉ አመራር በጽሞና አይቶ የሚሰራና የሚከታተል መሆኑንም አረጋግጠን የመጣ ነው። እንግዲህ አቶ ንጉሱ ጥላሁን ያው የጠቅላይ ሚኒስትር ጽህፈት ቤትን ወክለው ነው የሄዱት። ና እንግዲህ የሰዎችን አስተያየት አሁን የሚገኘው በአብዛኛው ከማህበራዊ ሚዲያም ጭምር ስለሆነ በማህበራዊ ሚዲያ ላይ ይሄንን የለገጣፎን የቤት መፍረስ ተከትሎ የሚወጡ ቪዲዮዎችን፣ የተጎጆዎቹን ሀሳብ የሚሰሙ ሰዎች በጣም በአጭር ጊዜ ውስጥ ትልቅ ተወዳጅነት ያተረፉትን ጠቅላይ ሚኒስትር አብይ አህመድን እጅጉን አብዝተው የሚተቹ አስተያየቶች እየወጡ ነው። እነዚህ አስተያየቶች ደግሞ ጠቅላይ ሚኒስትሩ በተለይ የሚናገሯቸው ንግግሮች፣ ባሳዩቸው በተግባሮች ከተጎዱ ወገን ከደሀ ወገን ሲቆሙ ታይተዋል፣ እንባ ሲያብሱ ታይተዋል፣ ሲጠርጉት ታይተዋል። አሁን ደግሞ ሰዎች በአንጻሩ ሲፈናቀሉ እሳቸውን ተጠያቂ የማድረግ አስተያየቶች እየተሰጡ ነው። እና ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ላይ ያላቸው አቋም ወይም ይህንን ሁኔታ እንዴት ነው የሚመለከቱት? ጠቅላይ ሚኒስትር ዶክተር አብይ ባስቀመጡት አቅጣጫ መሰረት ነው በዛሬው ዕለት እኔም እዛ የተገኘው ጠቅላይ ሚኒስትሩ ወደዛ ሲልኩን የህግ ጥፈትንም የዜጎች መብት ጥፈትንም መከላከል በሚገባበት ሁኔታ ላይ የጸና አቋም ስላላቸው የድሀ መገፋት የዜጎች መፈናቀል በዚህ ወቅት መከሰት የሌለበት መሆን የሌለበት እና ሕግን መከበር ያለበት መሆኑን በማመን እና በዚህ ላይም ጽኑ አቋም ያላቸው መሆኑን በዚህ ረገድ ያሉ ጥሰቶችን ካሉ ለእሳቸውም በቂ መረጃ ሰጥተን ወደ ስራ እንዲገባ የሚያደርጉ ተግባራ መግባት እንደሚገባ ጠንካራ አቋምና አቅጣጫ አስቀምጠው ነው። ይሄድ ነው እንግዲህ በማንኛውም ቦታ በኢትዮጵያ ውስጥ የሚሰሩ ስራዎች ከእሳቸው አቋምም ከመንግስታት አቋምም አቅጣጫም ከዜጎች መብትም መዛነፍ እና መጣት በታየበት ጊዜ ያው የሚወቀሰው መንግስት ነው፣ የሚወቀሰው መሪ ነው። ነገር ግን ደግሞ እነዚህ ስራዎች አጠቃላይ ክቡር ጠቅላይ ሚኒስትሩ ያላቸውን አቋም፣ እስካሁን ሲሰሩ የነበሩትን ስራ፣ ወደፊትም ያለሙትን በሙሉ ጥላሸት ሊቀቡ የሚችሉ አይሆኑም። መንግስታችን በሀገራችን በተለያዩ አካባቢዎች ያለ ችግር ያለ እንከን ያለ ስህተት ያለ እርም ሁሉ ነገር በተሳካ ሁኔታ ይሄዳል ተብሎ አይጠበቅም። በየአካባቢው ስህተትም ያጋጥማል፣ የህግ ጥሰትም ያጋጥማል፣ የዜጎች መብት ጥሰትም ያጋጥማል። ዋናው ነገር ይሄ ክቡር ጠቅላይ ሚኒስትሩ በግለሰብ ደረጃ መንግስት በመንግስትነት ደረጃ እነዚህን የህግ ጥሰትን የዜጎችን መብት ጥሰትን የሚቃወምና መንግስት የሚያርሙ መሆኑን በፍጹም ሊሽረው አይችልም። ስለዚህ በየማህበራዊ ሚዲያው በተለያዩ አካባቢዎች እውነት ነው ዜጎች ሲያለቅሱ ተጎሳቁለው ሲታዩ፣ ህጻናት በዛ ሁኔታ ሲታዩ፣ ዜጎች በተለያየ ስሜት ይሄን ጉዳይ መግለጻቸው ትክክል ነው ማለት ምንድን ነው? ቅሬታውንም የታየውን ስህተትን መታረም አለበት ማለታቸው፣ ዜጎች አሳባቸውን በነጻነት መግለጻቸው በጣም ተገቢና ትክክል ነው የሚል እምነት አለን ይሁን እንጂ ክቡር ጠቅላይ ሚኒስትሩን የአገሪቱንም መንግስት በአጠቃላይ እስካሁን የሰራውንም በዚህ የለውጥ ሂደት እስካሁን የተወደበትንም ወደፊቶችን ምክር የሚያጨልምና የሚያጠፋ ነው ተብሎ ሊወሰድ አይቻልም። ነገር ግን ደግሞ አሁንም እንዳየ ነው። የዜጎች መፈናቀል መጎዳት በእጅጉ መስተካከል ያለበት ሲሆን ሲሆን ቀድመን ካልሆነ ካልሆነ ደግሞ ከህዝብ ጋር በአግባቡ ተወያይተን እያረምን መሄድ ያለብን መሆኑንና በዚህ በለገጣፎም ጉዳይ ይሁን በየትኛውም አካባቢ ስህተቶች ከታዩ እነዚህን ስህተቶች የሚያርም የጠና አቋም ክቡር ጠቅላይ ሚኒስትሩም የሀገሪቱ መንግስትም ያለ መሆኑን ለህግ የበላይነትና ለዜጎች መብት መከበር በምንም መልኩ ድርድር የማይደረግበት ሁኔታም ያለ መሆኑ ማረጋገጥ በጣም ተገቢ ነው ግን በስራ ሂደት የሚከሰቱ ነገሮች እስካሁን የተሰራውንም ስራ ወደፊት የሚታሰበውንም ነገር በሙሉ ጥላሸት የሚቀቡ ሊሆኑ ይገባል የሚል እምነት የለንም። በጣም አመሰግናለሁ። አቶ ንጉሱ ጥላሁን ለሰጡ ማብራሪያ እንግዲህ በድጋሚ ተመልሰን መምጣታችን አይቀርም፣ ምክንያቱም ሁኔታዎቹ ክትትል የሚያስፈልጋቸው ስለሆኑ ለዛሬ ለሰጡ ማብራሪያ ጊዜ እርስጥልን አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። አባሎቼ ከመንግሥት ይደረግላቸዋል ተብሎ የነበረን ማቋቋሚያ እስካሁን ባለማግኘታቸው ለማኅበራዊ ችግር ተጋልጠዋል ሲል የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምህት ቅሬታ አሰምቷል። በዚህም ሌሎች የፖለቲካ እንቅስቃሴዎችን እንዳናከናውን ተቸግረናል ብለዋል። የንቅናቄው ሊቀመንበር አቶ መኮንን ተስፋዬ ለቪኦኤ በሰጡት ቃል በመጪ ፖለቲካዊ አቅጣጫ ላይም እስካሁን ከየትኛውም የፖለቲካ ፓርቲ ጋር ውይይትም ሆነ ድርድር አለመጀመራቸውንም ገልጸዋል። ከመንግሥት ምላሽ ለማግኘት ያደረገው ጥረት አለመሳካቱን የጠቆመው ሪፖርተራችን ሙሉጌታ አጽበሃ ከመቀሌ ተከታዩን ዘግቧል። የቀድሞ አማጺ ቡድን የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ደምህት መንግስት ባደረገው የሰላም ጥሪ መሰረት ከ2500 በላይ ታጣቂዎች ይዞ ከአራት ወራት በፊት ከኤርትራ ወደ ኢትዮጵያ መመለሱ ይታወቃል። ትጥቃቸውን ፈተው ወደ ሀገራቸውን የገቡ የንቅናቄ አባላት በአሁኑ ጊዜ ከማህበረሰቡ ጋር ተቀላቅለው እየኖሩ ናቸው ሲሉ የደምህት ሊቀመንበር አቶ መኮንን ተስፋይ ተናግረዋል። ከትጥቅ ወደ ሰላማዊ ትግል ለመታገል ነው የገባ ነው አሁን ደግሞ አራት ወር አድርገናል። እስካሁን ጊዜ የሆነ አቋም እንትና አለማድረጋችን ምክንያቱ መጀመሪያ በትምህርት ነው የነበረው። ከዚህ በኋላ ደግሞ ወደ ቤተሰቡ ነው ው ሁላችን ማለት ነው አመራሪዎች ይሁን አባላት ይሁን ወደ ህብረተሰባችን ነው እኛ የተቀላቀልን። በዚህ ደግሞ አመራሪዎች ተሰብስበው የወሰኑ ውሳኔ ለቀጣይ ትግላችን ምን መሆን እንዳለበት፣ ትግሉ በምን መንገድ መሄድ አለበት እኛ ራሳችን ትሂድን ራሱ ችሎ መሄድ አለበት ወይ ከሌሎች ድርጅቶች መታገል አለበት ከአረና ይሁን ከታንዲ ይሁን ከህወሀት ይሁን ከሌሎች ይሁን ማለት ነው። በምን መንገድ ትግላችን መቀጠል እንዳለበት ጊዜ ያስፈልገናል የሚል አንድ ነገር ነው። ሁለተኛ ደግሞ ሰራዊታችን ከትሂድን ጋር ተጋይ የነበረ መቋቋሚያ ማግኘት አለበት። ከዚህ በኋላ ትሂድን በፈለገ መንገድ ይሄዳል ማለት ነው። ያሉ አመራሮች ራሱ ነባራች አመራረ እንዳለው ይቀጥልበታል ወይም ደግሞ ሌላ ይተካል የሚል ነገርን ማወቅ አለበት። መንግስት ለአባላቶቹ ማቋቋሚያ እንዲሰጥ ተስማምተን ነበር፣ ነገር ግን ቃሉ አልጠበቀም ብለዋል። ስለዚህ መጀመሪያ ለሁለት ሳምንት የሚሆን ትምህርት ተሰጥተዋል። ስለ ህገ መንግስትና ስለ ነባረ ሁኔታ ሀገራዊ ያለው ሁኔታ ትምህርት ከተሰጠ በኋላ ደግሞ ወደ ህብረተሰቡ ነው የሄደው። የራሱ ህይወት ነው እየመራን ያለው። ነገር ግን በማህበራዊ ኑሮ በጣም ችግር ነው ያለው። መጀመሪያ ከዘጠኝ ሺህ ነው የተሰጠው። ዘጠኝ ሺህ ብር ማለት ነው። ከዚህ በኋላ ግን የተሰጠው ነገር የለም። በቅርቡ ጊዜ ደግሞ አንድ ሺህ ብር ሰጥተዋል። ነገር ግን በቂ ስላልሆነ በሽግር ያለው። ስለዚህ ፌዴራል መንግስትና ክልል መንግስት የእኛ ተጋዎች የነበሩ ሙሉ ድጋፍ እንዲደርገልን በተደጋጋሚ ጥያቄ እናድርጋለን። እኛ እንጠይቃለን ተደጋጋሚ ማለት ነው። የፌዴራል መንግስት ደግሞ ቶ ጊዜ በተሰጡ ጥሩ ነው የሚል መልስ ነው እየሰጠ፣ ነገር ግን በመዘገየቱ በማህበራዊ ኑሮ በጣም ችግር ነው። አሁን አራት ወር ያደረግ ነው። አራት ወር ደግሞ በጣም ከባድ ነው። በትግል የነበረ ምንም መነሻ የሌለው ሁሉ አመራሪዎች ይሁን ተራ አባል ይሁን ሁሉ በችግር ነው ያለውና እስካሁን ግን አልመጣም። እኛ በማህበራዊ ኑሮ ተጎድተናል ማለት ነው። የንቅናቄው ማዕከላዊ ኮሚቴ አባል አቶ ጎይቶም በርሀ እንደተናገሩት ከመንግስት ይሰጣቸዋል ተብሎ የነበረው ማቋቋሚያ እስካሁን ስላልተሰጣቸው አባላቱ ከባድ የሆነ ማህበራዊ ችግር እየገጠማቸው መሆኑ ጨምረው ገልጸዋል። እኛ ግን እንደ ታጋዮች እንደ ድርጅትም ሁል ጊዜ ለፌዴራል መንግስትም እያመለከትን ነው፣ ለክልልም እንደዛ ማለት ነው። አራት ወር ያህል ግን የእኛ ታጋይ በችግር ላይ ነው ያለው ማለት ነው። ከሀገር እየወጡ ነው፣ ወደ ስደት እየሄድ ነው። መንግስት እንደ መንግስት ከስደት የኢትዮጵያ ዜጋ ከስደት እየመለስኩኝ ነው ያለ ነው። የእኛ ታጋዮች ግን አገር ውስጥ ገብተው ገና በሁለት ወራቸው በሶስት ወራቸው ወደ ስደት እየሄድ ነው እና ይሄ በጣም በጣም ትልቅ ችግር ነው። ምክንያቱም ይቺ ሀገር የሁላችን ሀገር ናት። ይሄ አስራ ሰባት ዓመት የታገለ ታጋይ መልሰው ካልተቋቋመ ወደ ድሮ የነበረበት ኑሮ ካልተመለሰ ስቴብል የሆነ ፖለቲካል ሲትዌሽንም አይመጣ ማለት ነው። እስካሁን በትዕግስት ጠብቀናል ያሉት አቶ መኮንን በቅርብ ጊዜ ማቋቋሚያው ለአባሎቻችን የማይሰጥ ከሆነ በይፋ መንግስት ቃሉ አልጠበቀም ብለን እናሳውቃለን። ከዛ አባሎቻችን የፈለጉት ሊወስኑ ይችላሉ ብለዋል። የደምህት አባላት የማቋቋሚያ ጉዳይ እስካሁን ለምን እንደዘገየ ከመንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የማቋቋሙ ስራ መዘግየቱ ቀጣይ የፖለቲካ አቅጣጫ አስቀምጠን ለመታገል እንቅፋት ሆኖናልም ሲሉ አቶ መኮንን ተናግረዋል። በቅርብ ጊዜ ጉባኤ በማካሄድ የፖለቲካ አቅጣጫ እንደሚያስቀምጡ ጠቅሰው እስካሁን ከማንኛውም የፖለቲካ ፓርቲ ጋር ውይይት ይሆን ድርድር አልጀመርንም ሲሉም ተናግረዋል። አንደኛ ጉባኤ ይደረጋል። የተሰብሰበው አማራጭ ደግሞ ትግሉ አቅጣጫው ግልጽ ያድርጋል ማለት ነው። ከዚህ በኋላ ግን ግልጽ የሆነ አቋም አድርጎ በፈለገ መንገድ ራሱ ከወስን ራሱ ትግሉ ይቀጥላል ከፈለገ ከአረና ጋር ከፈለገ ከህወሀት ጋር ከፈለገ በፈለገ መንገድ ይሄዳል ማለት ነው። በዲሞክራሲ መንገድ ማለት ነው። ደምህት ለ17 ዓመታት በኤርትራ ሆኖ በኢትዮጵያ ዲሞክራሲና ልማት ለማምጣት ሲል የኢትዮጵያ መንግስት ለመጣል የትጥቅ ትግል ሲያካሄድ የነበረ ንቅናቄ ነው። ለአሜሪካ ድምጽ ሙልጌታ አጽብሀ መቅለም መጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የኤርትራ የባህልና የህዝብ ዲፕሎማሲ የልዑካን ቡድን ኢትዮጵያ ውስጥ ሲያካሂድ የሰነበተውን መርሃ ግብሩን አጠናቋል። የልዑካን ቡድኑ ባህር ዳር፣ አዳማና ሀዋሳ ላይ የሙዚቃ ዝግጅቶችን ያቀረበ ሲሆን ትናንት በአዲስ አበባ ሚሌኒየም አዳራሽ የማጠናቀቂያ ዝግጅት አሳይቷል። የኤርትራዊ የባህልና የሕዝብ ዲፕሎማሲ ቡድን የኢትዮጵያ ዝግጅት የሁለቱን ሀገሮች የሕዝብ ለሕዝብ ግንኙነት ለማጠናከር የታለመ እንደሆነ ተነግሯል። የተለያዩ የኪነ ጥበብ የኪነ ጥበብ ስራዎች በቀረቡበት የማጠናቀቂያ ዝግጅት የኢትዮጵያና የኤርትራ የውጭ ጉዳይ ሚኒስትሮችን ጨምሮ በሺዎች የሚቆጠሩ የነበሩ የአዲስ አበባ ነዋሪዎች ተገኝተዋል። ዝግጅቱን የተከታተለው ሪፖርተራችን ግርማቸው ከበደ ከአዲስ አበባ ዝርዝሩን ይዟል። ሁለት አስርተ ዓመታት፣ ሀገር ይናፍቃል፣ ሰው ይናፍቃል፣ አየር ይናፍቃል፣ ሙዚቃም ይናፍቃል። እንደናፈቁ መኖር እንዳሰቡ መቅረትም ነበር። ሆኖም ሁሉም በጊዜ ሆኗል። ኢትዮጵያና ኤርትራ ለ20 ዓመታት ጦርነት የለ ሰላም የለ ተብሎ ከሚገለጸው ግንኙነታቸው ወጥተው የሰላም አየር እየተነፈሱ ነው። አዲስ አበባና አስመራ ተስማምተዋል። የተነፋፈቁ ወላጅና ልጆች፣ የተለያዩ ጎረቤቶች፣ አፈር ፈጭተው ጭቃውን ግን ሳያበኩ በልጅነት የተነጣጠሉ ጓደኛ ማቾች አሁን ተገናኝተዋል። ይህንን የህዝብ ለህዝብ ግንኙነት ያጠናክራል የተባለው የኤርትራ የባህልና የፐብሊክ ዲፕሎማሲ ቡድን በኢትዮጵያ ሲያቀርብ የነበረው ዝግጅት በአዲስ አበባ ሲጠናቀቅም ትናንትን እያስታወሱ ነገን የሚናፍቁ ተመልካቾች ተገኝተዋል። ባለፉት ቀናት በባህር ዳር፣ አዳማና ሐዋሳ የሙዚቃ ዝግጅቱን ያቀረበው ቡድን በሚሊኒየም አዳራሽ የተገኙትን የአዲስ አበባ ነዋሪዎችንም በኤርትራ ሙዚቃ አስደንሷል። ቪኦኤ ያነጋገራቸው ተሳታፊዎችም የሙዚቃ ዝግጅቱን ትዝታ ቀስቃሽ ብለውታል። የአዲስ አበባ ነዋሪዋ ወይዘሮ ተቀዋ አህመድ አንዷ ናቸው። እኔ በጣም ኤርትራውያን ናቸው የዳሩኝ ያሳደጉኝ ደብተር እየገዙ ራት እየገዙ እንጀራ ለትምህርት ቤት እየቋጠሩልኝ ያሳደጉኝ ኤርትራውያን ናቸው። ወይዘሮ ተቀዋ ሁለቱ ሀገራት ሰላም መፍጠራቸውና የኤርትራን የባህል ቡድን ሙዚቃ መመልከታቸው ስሜታዊ እንዳደረጋቸውም አልሸሸጉም። ደስታዬ ወደር የለውም ወደር የለውም። መጀመሪያ የገቡ ቀን ሳልተኛ ነው ያደርጉት። ወደዚህ ኢሳያስ አፈወርቄ ወደ ኢትዮጵያ ሲገቡ ሳልተኛ ነው ያደርጉት። አዛንሲል ነው መስቀል አደባባይ ለመቀበል ይሄድኩ ሰው ሁሉ ጉድ እስኪለኝ ማለት ነው። በጣም እንወዳቸዋለን እናከብራቸዋለን። ደግ ሕዝቦች ናቸው። እኛም ደግ ሕዝቦች ነን። እኛም ለእነሱ እናዝናለን፣ እነሱም ለእኛ ያዝናሉ። የዛሬው ቀን ደግሞ የተለየ ቀን ነው ማለት ደስታዬ ማለት ነው። እኔ አሁን ሙስሊም ነኝ። በእስልምና ሃይማኖት ጭፈራም ሆነ ወጥ አደባባይ ሴት መውጣት አይፈቀድም። ግን ሀያ መቷ በጣም ደምን ባ እያለቀስኩ ነው ኤርትራውያን ቤተሰቦች በኢትዮጵያ እንደ ተወለደች የምትናገረው ወጣት ሜሮን ሀብቶምም ስለ ሙዚቃ ዝግጅቱ ለቪኦኤ አስተያየቷን ሰጥታለች። እሁድ እሁድ ብዙ የኤርትራ ፕሮግራሞች እናያለን ቤት ውስጥ ግን፣ አሁን እንደዚህ በአካል ሳያቸው በጣም ነው ደስ ያለኝ። በቃ ደስታዬ ወደር የለውምና ከመደሰት የተነሳ እኔ ነኝ መሰለኝ መጀመሪያ ወጥቼ መድረኩ ላይ ስጨፍር አምባሳደሮቹ መጥተው የጨፈሩትና እኔ እንጃ በጣም ኢሞሽናል ሆኜ ነበረ። ደስ ብሎኛል በጣም። ሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ወርቅነህ ገበየሁና ኡስማን ሳልህን ጨምሮ ሌሎች ከፍተኛ ባለስልጣናት በሚሊኒየም አዳራሽ በኤርትራ ሙዚቃ ሲጨፍሩም ታይተዋል። በኤርትራ የባህልና ፐብሊክ ዲፕሎማሲ ቡድን የቀረበው ሙዚቃ ዝግጅትም ስለ ኢትዮጵያና ኤርትራ ግንኙነት ያለውን ምስል የሚቀይር ነው ትላለች። እኛ የምናውቀው ኢትዮጵያና ኤርትራ ተጣሉ፣ ሰው ሞተ፣ ምናምን ነው እንጂ እንደዚህ ሰላም ፕሮግራም ይዘጋጃል ብለን አስበን አናቅም። መዘጋጀቱ ጥቅሙ ሁለቱንም ሕዝቦች ያገናኛል። ለምሳሌ ኤርትራ ውስጥ ያሉ ዘፋኞች ናቸው እዚህ የመጡት። ከዚህ ደግሞ የኢትዮጵያ ዘፋኞች ወደ አስመራ ይሄዳሉ። ይሄ ሁሉ ጥሩ ግንኙነትንና ሰላምን እያጣጣምን እንደሆነ ለማወቅ እንችላለን። ዝግጅቱ በሁለቱ ሀገራት መካከል የተፈጠረውን ሰላም ለማወደስና የህዝብ ለህዝብ ግንኙነቱን ለማጠናከር የተካሄደ ነው የሚሉት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ነቢያት ጌታቸው በበኩላቸው ስለ ቀጣይነቱም አስተያየታቸውን ሰጥተዋል። እንግዲህ በሁለቱ ሀገሮች መካከል ያለው ሰላም ከህዝብ ጋር በየጊዜው እየሰፋ የሚሄድ መሆኑን አንዱ ማሳያ መድረክ ነው። እስካሁን በቆይታቸው በኢትዮጵያ አራት ከተሞች ተዘዋውሮ ነው ያደረጉት። በባህር ዳር፣ ባዳማ፣ ባዋሳና ዛሬ ማጠቃለያውን በአዲስ አበባ አድርገዋል። የኤርትራዊ ልዑካን ቡድን መሪ እንዳሉት ይሄ የመጀመሪያ እንጂ የመጨረሻው አይሆንም። ተመሳሳይ የሆነ የባህል ቡድንና እንቅስቃሴ በቀጣይም የሚካሄድበት ነው የሚሆነው ከኤርትራ ወደ ኢትዮጵያ ብቻም ሳይሆን ከኢትዮጵያ ወደ ኤርትራም በቅርቡ እንደሚካሄድ ተገልጿል። በአፍሪካ ህብረት የኤርትራ አምባሳደር አርያ ደስታ ደግሞ የሉካም ቡርኑ በኢትዮጵያ የነበረው ጊዜ ስኬታማ እንደሆነ ተናግረው ስለ መጩ ጊዜም የሚከተለውም ብለዋል። እኛ በሙሉ ከአዲስ አበባ ብቻ ሳይሆን ከባህር ዳርም፣ ከአዳማም፣ ከአዋሳም በቃ እንመጣለን ብለውናል። እኛ ደግሞ ደህና ተዘጋጅተን እንደምንጠብቃቸው ምንም ችግር የለም። በጠቅላላ በሀገሪቱ ደግሞ የባህል ግሩፕ ከመጣት አንደሱ እንዲያውም በቅርብ ጊዜ ሊመጣ ነው ክልሉ ከዛ በኋላ ሊሆን ይችላል በኢትዮጵያ ኢትዮጵያን ወክለው የመጡ ሙዚቀኞች የሆኑ በዘፋኙ ሙሉ ለመቀበል በጣም እንዘጋጃለን። የሚያስፈልግን ሁሉ ስራ ሰጥተን እንቆያቸው። ከድምፅ ሬዲዮ ግርማቸው ከበደ አዲስ አበባ አመሰግናለሁ። ግርማቸው ለዘገባው። ወደ ተከታዩ ዘገባ እናልፋለን። ሉሲ አገሯን ወገኖቿ ደግሞ ሉሲን እየጎበኙ ነው ይላል የደሴው ሪፖርተራችን መስፍን አራጌ። በአፋር ብሔራዊ ክልል ሉሲን ድንቅነሽን፣ እንኳን ወደ አገርሽ መጣሽ በሚል ደማቅ አቀባበል ተደርጎላታል። ሉሲ ድፍን ኢትዮጵያን ነው የምትጎበኘው ተብሏል። በአፈር ምድሯ በአፋር ጀመረችው እንጂ ሉሲ ለሰላምና ለሰላም ነው የመንገዷ ፋና መልእክቷና መሪ ቃሏ። ወደ መስፍን ዘገባ እንዝለቅ። ለሳይንስ ምስጋና ይገባውና ዶናልድ ጆንሰንና ቶም ግሬይ የተባሉ የታሪክ ቅርስ ጥናት ተመራማሪዎች 1974 ላይ በአፋር ክልል ሀዳር አካባቢ ያገኙት ቅሪት አካል ታላቁን እውነት አረጋገጠ። የኢትዮጵያን ቀደምትነት፣ የሰው ልጅ መገኛነት፣ የስልጣኔ አውራነት ቅሪተ አካሏ ዛሬ እኩለ ቀን ገደማ በሰመራ ሱልጣን አሊ ሚራህ አውሮፕላን ማረፊያ ሲደርስ ቁጥሩ በርካታ የክልሉ ነዋሪ እና ከፍተኛ አመራሮች የእንኳን ደህና መጣሽ አቀባበል አድርገውላታል። የክልሉ መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ አህመድ ኮሎይታ ሉሲ እንግዲህ ከተለያዩ ፕሮግራሞችም እንደሚካሄዱ ነው። ሉሲ ያው እንደሚታወቀው አፋር ነው የተገኙቱ ህብረተሰቡ ደግሞ ሉሲ ለማየት ለመጎብኘት በጣም ትልቅ ጉጉት አሉ። ከዛም አልፎ ደግሞ ሉሲ እንግዲህ ሀገራዊ አንድነትና መግባባት ለመፍጠር ነው። ዘጠኝ ክልሎች እንደምትዞር ነውና መነሻዋ ከአፋር ተገኝታ ወደ አፋር መጣ መነሻዋና አፋር መድረጓ ራሱ ትልቅ መነሳሳትን ነው ለነሱ የፈጠረችው። ሉሲ የሁሉ እናት ነች፣ አፋር ደግሞ የሁሉ ቤት ይላሉ አቶ አህመድ። እንደሚታወቀው ደግሞ በሰላም በፍቅር በአንድነት ኢትዮጵያ ህዝብ እንደ ቤት የሚኖርበት ክልል ነው። ሉሲ የተገኘችው አፋር ውስጥ ነው። ኢትዮጵያን፣ አፍሪካን፣ አለምን አንድ የምታደርግ ስለሆነ ክልሉም ደግሞ የሚታወቀውን በዛ በአንድነት ስለሆነ ህብረተሰቡን ደግሞ ያንን ስሜት የበለጠ ለመንጸባረቅ በከፍተኛ ደምና አቀባበል የኛ ዝግጅቱን እየጠበቁ ስለነበሩ ያለው ነገር ይህን ይመስላል ማለት ነው። ሉሲን ጨምሮ ታላቅ ቅርሶች ባለቤት የሆነችው ኢትዮጵያ፣ ዘመናዊ ሽሬ ገድል የጻፈችው ኢትዮጵያ ታላቅነቷን የሚያሳንሱ ልዩነቶችን እና ግጭቶችን ማስተናገዷ ትውልዱ ከታሪኩ የመማር እድሉን አሳንሶታል የሚሉት በወሎ ዩኒቨርሲቲ ታሪክና ቅርስ ትምህርት ክፍል መምህሩ ዘላለም ጌትነት ናቸው። ኢትዮጵያ የሰው ዘር ገኛ ነች። ይህ ማለት የዓለም ሕዝብ በሙሉ ምንጩ መገኛው ስፍራው ኢትዮጵያ ነች ማለት ነው። ኢትዮጵያውያንንም በምናይበት ጊዜ የተለያዩ አኩሪ ታሪኮች አሉን። ለምሳሌ የአድዋ ድልን መውሰድ እንችላለን። ሌሎችም በጣም ብዙ ታላላቅ ገድል የተሰራባቸው ታሪኮች አሉ። እነዚህ ታሪኮች ግን ከመልካምነታቸው ይልቅ ለራሳቸው ለግል ጥቅም ግለሰቦችም ሊሆኑ ይችላሉ፣ ቡድኖችም ሊሆኑ ይችላሉ። አውንታዊም ከመጠቀም ይልቅ አሉታዊም ብቻ በመጠቀም ሰውን ከሰው ግለሰብን ከግለሰብ ማህበረሰብን ከማህበረሰብ በማጋጨት የግል ጥቅማቸውን ሲያደረጁበት ቆይተዋል። ይህ ደግሞ ማህበረሰቡን ከማቆርቆዝም ሀገርንም ወደ ተለያየ አደጋ ከማጋለጥ አንጻር ትልቅ ሚና ሲጫወት ቆይቷል። የታሪክን የሰላምንና የቱሪዝምን የአንድ ሳንቲም ገጽታነት በማውሳት የሉሲ አገራዊ ጉዞ የቱሪዝም ዘርፉን ያነቃቋል ይላሉ ምሁሮ። በአሉታዊ ነገር ብቻ በመስራት በአውንታዊ ላይ ባለመስራታችን ቱሪስቱ ወደኛ ሀገር የሚፈለገውን ያክል መጠን እንዳይመጣ አድርጎታል። ስለዚህ ይህንን በማስወገድ የኢትዮጵያ ቱሪዝም በተለይ ቅርሶቻችን ላይ የተመሰረተ ስለሆነ ታሪካችንን በመጠበቅ ቅርሳችንን በመጠበቅ ቱሪዝሙን ማስፋፋት አለብን። በተለይ አሁን የቱሪዝም የሉሲ እንደዚህ በየቦታው መሄድ የቱሪዝም ሴክተሩን በጣም ያነቃቀዋል። የአፋር የኦሞና የስምጥ ሸለቆ አካባቢዎች በእምቅ የቅሪተ አካል ቅርስ ሀብት ስፍራነታቸው ይታወቃሉ። ግና ከተጠናው ያልተገለጠው በርካታ መሆኑን ጠቁመው የሉሲ ጉዞ ዘርፉን በማነቃቃት ተመራማሪዎች ለተሻለ ውጤት እንዲተጉ ያደርጋቸዋል ሲሉም አክለው ገልጸዋል። በተለያዩ መጽሐፍቶች እንዳየ ነው ኢትዮጵያ ውስጥ ያለ የአርኪዎሎጂ ጥናት ሶስት ፐርሰንት ነው ነው የሚባለው እስካሁን የተጠናው። ስለዚህ ዘጠና ምናምን ፐርሰንቱ አልተጠናም ማለት ነው። ሉሲ ከቦታ ቦታ ስትንቀሳቀስ፣ በተለይ ሉሲ ከየት ነው የተገኘችው ከየት ነው የመጣችው የሚለው የዘርፉን ባለሙያዎች ሪስፓየር ያደርጋቸዋል። ሉሲ በአፋር ክልል ለአራት ቀናት ቆይታ የምታደርግ ሲሆን በእነዚህ ቀናት የፓናል ውይይቶች፣ የፎቶግራፍ ኤግዚቢሽኖች እና ጉብኝቶች ይካሄዳሉ ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ሳውዲ መራሹ ጣምራ ኃይል እና የሁቲ ሚሊሺያ ቡድን ተዋጊዎቻቸውን ባለፈው ታኅሣሥ ስዊድን ዋና ከተማ ስቶክሆልም ውስጥ በደረሱት መሰረት መልሶ የማስፈር ስምምነቱን ተግባራዊ ማድረግ መጀመራቸውን የአረብ መገናኛ አውታሮች ዘግበዋል። እማኞች ግን ይህ ነው የሚባል ወታደራዊ እንቅስቃሴ አለማየታቸውን ነው የሚናገሩት። ኤድዋርድ ዩሬኒያን ያጠናቀረው ዘገባ አለ አዲሱ አበባ ያቀርበዋል። ተፋላሚ ወገኖቹ የተባበሩት መንግሥታት ድርጅት በሸመገለው መሠረት በየመኗ የወደብ ከተማ ሆዴይዳ አካባቢ ወታደሮችን የማስፈሩ ስምምነት ተግባራዊ እየተደረገ መሆኑ ቢሰማም፣ የመን ውስጥ በትናንት ዕለት አልፎ አልፎ ግጭቶች እንደተካሄዱ ግን የአረብ መገናኛ አውታሮች ዘግበዋል። የዚህን ሂደት ተግባራዊነት ለተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት ከበርካታ ቀናት በፊት ያስታወቁት የድርጅቱ ልዑክ ማርቲን ግሪፊስ ገለጻቸው ተስፋ ሰጪ እንደነበረም ተነግሯል። ከጥቂት ሳምንታት በፊት እንደነገርኳችሁ ኳችሁ ስቶክሆልም ውስጥ የተደረሰውን ስምምነት ተግባራዊ በማድረጉ ረገድ አንዳንድ አዎንታዊ እርምጃዎችን ወስደናል። ተፋላሚ ወገኖቹንም ሆዲዳ ውስጥ ለማስፈር የተጀመረው ሥራ ተግባራዊ የሆነ መሆኑን ለሌተና ጄኔራል ማይክል ሎሌስጋርድና ለእኔም ገልጸውልኛል። የባለሥልጣናቱ ገለጣ አዎንታዊ ቢሆንም ዓለም አቀፍ ዕውቅና ያለው የየመን ፕሬዝዳንት የአብዱራቡ ማንሱር ሃይዲ መንግሥት ቃል አቀባይ ለአረብ መገናኛ አውታር በሰጡት ቃል የሁጢ ሚሊሻ ቡድን ከሁለቱ አነስተኛ ወደቦች ማለትም ከሳሌፍና ከራስ አይሳ እስካልወጡ ድረስ መንግሥታቸው ማስፈር እንደማይጀምር ይናገራሉ። ቃል አቀባዩ ባሌህ አል ማካሌፍ፣ ቃል አቀባዩ እንደተናገሩት የስቶክሆልሙ ስምምነት ተግባራዊ እስካሉን ድረስ መንግሥት ምንም እርምጃ አይወስድም። የሳውዲው ቴሌቪዥን ዘገባ እንዳመለከተው ከሆነ ደግሞ የሁጢ ሚሊሻዎች ከሁለቱ ወደቦች ለመውጣት የአራት ቀናት ጊዜ ተሰጥቷቸዋል። የቴሌቪዥኑ ዘገባ አክሎም ሁቲ ሚሊሻዎች ከወደቦቹ ለመልቀቅ ተጨማሪ 11 ቀናት አላቸው። አሊ ሻፒ የሁቲ አፈቀላጤ ናቸው። ለአልሁራ ቴሌቪዥን በሰጡት ቃል ዋና ከተማዋ ሳና ውስጥ የሚገኙ አንዳንድ ተንታኞች እንደሚሉት ስለ ስምምነቱ ግልጥ መረጃ የላቸውም። ሁናከ ከር ም ሙር ለ የሆዴይዳውን ስምምነት ገብራዊ ለማድረግ የሚያስችሉ መሬት ላይ አያሌ አስቸጋሪና መሰናክል የሚሆኑ ነገሮች አሉ ነው ያሉት። አሊ ሻአቢ ስምምነቱ ይላሉ የተኩስ አቁሙንም ስለሚያካትት ያም ተግባራዊ መሆን ይኖርበታል ብለዋል። ሂላል ካሻን በቤይሩት የአሜሪካ ዩኒቨርስቲ የፖለቲካ ሳይንስ መምህር ናቸው። የሁዳይዳን ስምምነት ተግባራዊ ለማድረግ የማያስችሉ አንዳንድ ግጭቶች የመን ውስጥ እየተካሄዱ እንደሆነ ይናገራሉ። እየተባባሴም የሚሄደው ወታደራዊ እንቅስቃሴ ወደ ስምምነት የሚወስድም ሆነ የሁቲ ሚሊሻዎች የሚወጡ መሆናቸውን የሚያመላክት አይደለም። ሁቲዎች በሳውዲ አረቢያ በኩል የመከላከል አቋም ነው የያዙት። እናም በዚያ አካባቢ ባለ ግጭት ባለፈው ሳምንት ውስጥ ብቻ አስራ ሰዎች ተገድለዋል። ኢራንን በተመለከተ ዋርሶ ላይ ባለፈው ሳምንት የተደረሰው ስምምነት የየመንን ሁኔታ አዘበራርቆታል ይላሉ ካሻን። አክለውም ይህ ደግሞ ቴሄራን የመን ውስጥ የሚገኙ ውጤዎችን ከራሷ ጎን እንድታሰልፍ አድርጓታል ብለዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አት ቪኦኤ አምሐሪክ ብላችሁ በፌስቡክ ላይቭ የምሽቱን ስርጭታችንን በቀጥታ ተከታተሉ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከአርባ አራት ደቂቃ ሆኗል። እያስተናገድናችሁ ያለነው ያለ ነው ሰሎሞን አባትና ቆንጅታየነን የምሽቱ ስርጭት ፕሮዲውሰር ብርሃን ኃይሉ ነች። እንዲሁም ቴክኒሻኑ ቮይቴክ ዞርኒያክ፣ የዌብ እና ማህበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው ነች። አንድ ሙዚቃ እዚህ ጋር ጣል ልናድርግ ቆንጅት። መልካም ሐሳብ ነው። አማረ መንበሩ ደሴ ላይ ያለችን ጊዜ ውሱን ነች። ጊዜ ካለን ወደ ኋላ እንመለሳለን ወደ ደሴ። የፕሮግራም ማስተዋወቂያ አለና የፕሮግራም ማስተዋወቂያችንንም ወደ ኋላ እንመለሳለን። ጊዜ እንቆጥብ። ተከታዩ ዝግጅታችን ወደ ዋሽንግተን፣ ወደ ዩናይትድ ስቴትስ ጥበብ ይመልሰናል። አካዴሚ ኦፍ ሞሽን ፒክቸር አርትስን ሳይንስስ በሚል የእንግሊዝኛ መጠሪያ የሚታወቀው የሲኒማ ስራዎች የሽልማት ድርጅት። ለዘንድሮ ዓመታዊ ሥነ ሥርዓቱ ምርጥ የሲኒማ ምስሎች በሚለው ጎራ ስምንት ፊልሞችን እጩ አድርጎ አቅርቧል። ከምርጦቹ ምርጥ የሆነው አንዱ ታዲያ ታላቅ ክብር ለሚሰጠው ለዚህ ሽልማት ይበቃል። ለመሆኑ ከስምንቱ ምርጥ ፊልሞች አንዱን የአመቱ ምርጥ የሚያደርጉት ሚስጥሮች ምን ይሆኑ ይሆን? የአሜሪካ ድምጿ ፔኔሎፒ ፓውሎ ለበርካታ የክብር ሽልማቶች የበቃውን ጸሐፌ ተውኔት የፊልም ዲሬክተርና ኤኤፍአይ ሲልቨር በመባል በሚታወቀው የቲያትርና የባህል ማዕከል መስራችና ስራ አስኪያጅ ሜሪ ሃሮዊትስን ከዘንድሮ የአካዴሚ ሽልማት እጩዎች የትኞቹ ፊልሞች ታሪክ ይሰሩ ይሆን ስትል ጠይቃለች። አሉላ ከበደ የፔኔሎፔን የኦስካር ዋዜማ ጥንቅርና የብዙዎችን ቀልብ ለመሳብ የታደሉት እነዚህ ፊልሞች ያጫሩትን ውይይትና የተንቀሳቃሽ ሲኒማ ታሪክ የሚፈትሹ ወግ ጨምቆ ለአርብ ምሽቶ መዝናኛ እንዲሆን እንደሚከተለው አቀናብሯል። ለመሆኑ አንድን ምርጥ ፊልም ምርጥ የሚያደርገው ምንድን ነው? ለዘጠና አንደኛ ጊዜ የሚካሄደውን የሲኒማ ጥበብ የሚተረክበትን ዘይቤ ይበልጥ ለማስዋብና የሳይንሱንም ቀመር ለማራቀቅ ከዓመቱ ምርጦች የላቁ ያላቸውን የሚሰይመው ዘ አካደሚ ኦፍ ሞሽን ፒክቸርስ በግርድፉ የቀጥታ ትርጉም የተንቀሳቃሽ ምስሎች አካዳሚ የሲኒማ ባለሙያዎች የክብርና የሽልማት ድርጅት አምፓስ በሚለው ሌላ የአጽሮት መጠሪያው ይታወቃል። ዘንድሮም እንደ ቀደሙት ሁሉ ሌሎች በርካታ ዓመታዊ ሥነ ሥርዓቶች ይህን ጥያቄ ጎልቶ እንዲሰማና ውይይቱም ዘልቆ እንዲገፋ አድርጓል። በአሥራ ስምንተኛው ክፍለ ዘመን በነበረው የንግሥት አን የአስተዳደር የችሎት ውሎ የፖለቲካና የሥልጣን ትንቅንቅን በሚተርከው ጠየም ያለ የኩምክና ዘይቤ የተላበሰ ፊልም ዘ ፌቨሬት እና በሜክሲኮዋ ርዕሰ ከተማ ሜክሲኮ ሲቲ መካከለኛ ገቢ ያለው አንድ ቤተሰብን አንዲት የቤት ሠራተኛ ገጸ ባሕሪ በናፍቆት የቀለመ የትዝታ ታሪክ የሚተርከው ሮማ ሁለቱም እያንዳንዳቸው አስር ዐሥር ጊዜ በመታጨት ከምርጦቹ መንጋ ተለይተው የወጡ ፊልሞች ሆነዋል። ይሁን እንጂ አሸናፊውን ለመለየት በሚሰጠው የድምፅ አሰጣጥ ሥነ ሥርዓት ድምፃቸውን የሚሰጡት ከተለያዩ የሕይወት መሠረቶች የሚመጡት ስምንት ሺህ ሁለት መቶ የአካዳሚው አባላት ሲታሰቡ ተደጋግሞ መታጨት በራሱ ለድላይ አበቃም፣ ብቻውንም ወሳኝ አመላካች አይደለም ይላል ዕውቅ ጸሐፊ ተውኔትና የፊልም ዲሬክተር፣ ቀደም ብለን በመግቢያችን ስሙን ያነሳነው ሙሬ ሆርዊትስ ሲያስረዳ ለአንዱ የፊልም ሙዚቃ ለቀመረና ለኦስካር ሽልማት ጭምር የበቃ የሙዚቃ ሰው፣ ምርጥ ሙዚቀኛ ይሁን እንጂ ስለ ፊልም ብዙ ላያውቅ ይችላልና የዓመቱን ምርጥ ሲኒማ፣ ምርጥ ስዕል ለመምረጥ ግን ወሳኝ ድምፅ ሊሰጥ ይችላል። ዘጠና ሦስት አባላት ያሉት የሆሊውዱ የውጭ ፕሬስ ማኅበር ድምፅ የዓመቱን የአገር ውስጥና የውጭ አገር ምርጥ የፊልምና የቴሌቪዥን ሥራዎች በሚሸልመው ሌላው የሽልማት ድርጅት ጎልደን ግሎብ በድራማው ዘርፍ አሸናፊ የሆነውን ቦሄሚያን ራፕሲዲ የፊልም ሙዚቃ ነው የሰማ ነው። አንዳንዶች ለወዳጆቻቸው ሥራ አንዳንዶች ደግሞ ፊልሙን የሠራውን ስቱዲዮ ወይም ማቀናባሪ ኩባንያ በመደገፍ ወይም በመንቀፍ ድምፅ ሊሰጡ ይችላል ይላል ሆርዊትስ በምርጥ የሲኒማ ምስሎቹ ዘርፍ ከሚፎካከሩት አንዱን ደግሞ በምናብ መልከትናርግ እቋ ድምፃዊት ሌዲ ጋጋ ከብራድሊ ኩፐር ጋር የተጫወቱበት ከፍ ያለ ተወዳጅነት ያተረፈው ስታሪስቦርን በዚያ በቀደመው የጎልደን ግሎብ ሽልማትም ለዓመቱ ምርጥነት ባይታደልም፣ ሌዲ ጋጋ በፊልሙ ያቀነቀነችውና ከሙዚቃ ደራሲያኑ ማርክ ራንሰን፣ አንድሩ ዋያትና አንቶኒ ሮሶማንዶ ጋር በጋራ የደረሰችው የፊልም ዜማ ሻሎው ግን በዘርፉ ለሽልማት በቅቷል። ወደ ፔኔሎፕ እንግዳ ሆርዊትስ የኦስካር የምርጦች ምርጥ አሰያየም ትረካ ስንመለስ፣ ዘመን በጠገበው የሥነ ሥርዓት ወግ መሠረት የፊልሙ ይዘት ውበትና የጥበብ አላባዎች ዋጋቸው ከፍ ተብሎ የሚታይበት የሲኒማ ቅንብሩን ውበት፣ የፊልሙን የአርትዖት ብቃትና የአዘጋጁን ልዩ ጥበብና የድርሰቱን ጥልቀት ይፈትሻሉ። ይሄ ሁሉ ታዲያ ሁሌም የሚሠራበት ዘይ ግን አይደለም ይላል ሆርዊትስ። ክቡራትና ክቡራን አድማጮች የዚህ ዘገባ ሙሉ ቅንብር በዌብሳይታችንና ፌስቡክ ገጻችን ላይ ይገኛል፣ ተከታተሉት። ተጨማሪም አለው። ወደ ተከታዩ ቅንብር እናልፋለን። አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍሳዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጠቅላይ ሚኒስትር አብይ አሕመድ አርቅ የማይ ሰው ነኝ ማለታቸው ተገለጸ። ኢትዮጵያና ጅቡቲ ትብብራቸውን ለማጠናከርና በኢኮኖሚ ውህደት ለመግፋት ተስማሙ። የቻይና ኩባንያ በታላቁ የህዳሴ ግድብ ግንባታ ለመሳተፍ ኩንትራት ፈረመ። የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። ፋይናንሻል ታይምስ ጋዜጣ ከኢትዮጵያ ጠቅላይ ሚኒስትር አብይ አሕመድ ጋር በተደረገ ቃለ መጠይቅ ላይ ተመስርቶ ባወጣው ጽሑፍ ጠቅላይ ሚኒስትር አብይ በዳግማዊ አጼ ምኒልክ ቤተ መንግስት በገቡበት ዕለት መስሪያ ቤታቸው ሙሉ በሙሉ በአዲስ መልክ እንዲሰራ ማድረጋቸውን ገልጿል። በሁለት ወራት ውስጥ ታዲያ ጨለም ያሉና ደብዛዛ የነበሩት ክፍሎች አሁን ነጭና ብር ሆነው አንጸባራቂ የምቾት ሆቴል አምሳያነትን ይዘዋል። ከዳር እስከ ዳር በቪዲዮ የሚደረግ ጉባኤ የሚታይባቸው ቴሌቪዥኖች አሉት። በዘመናዊ የስዕል ጥበብ ያሸበረቁ የካቢኔ ስብሰባዎች የሚካሄዱባቸውና ልኡካን የሚስተናገዱባቸው ነጭ አንጸባራቂ ክፍሎች ይገኙበታል ሲሉ ጠቅላይ ሚኒስትሩ ማስረዳታቸውን ጽሑፉ ገልጿል። እኔህን መስሪያ ቤት የነገው አይነት ሆኖ እንዲሰራ ነው የምፈልገው። ብዙ ኢትዮጵያውያን ትላንትን ነው የሚመለከቱት፣ እኔ ግን ነገን ነው የማየው። ይህ መስሪያ ቤት ከገሃነመ እሳት ወደ መንግስተ ሰማያት ነው የተለወጠው በማለትም የቀድሞውን የኢትዮጵያ መሪዎች መስሪያ ቤትን ምቾት እንዳላበሱት መግለጻቸውን ጽሑፉ ጠቅሷል። ጠቅላይ ሚኒስትር አብይ የኢትዮጵያን ታሪክ የሚያሳይ ዲጂታል ቤተ መዘክር እየሰሩ መሆናቸውን፣ 250 እንስሳትን የያዘ መናፈሻም እንደሚሰራ መግለጻቸውን፣ በየቀኑ በብዙ ሺ የሚቆጠሩ እየከፈሉ የሚያዩ ጎብኚዎች እንደሚታዩዋቸው መግለጻቸውን ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቅሷል። ጠቅላይ ሚኒስትሩ አያይዘውም ከሌሎች መሪዎች ጋር ሲነጻጸር ብዙ ታላላቅ ነገሮችን ሰርቻለሁ፣ ነገር ግን እኔ በማልመው ደረጃ ገና አንድ ከመቶውን እንኳን አልሰራሁም ማለታቸውን የፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሁፍ ጠቅሷል። ቀጠል ላድርጎም ጽሁፉ አባባላቸው ጉራና እብሪት ሊያስመስልባቸው ይችላል። ይህም ባለፉት ጊዜያት የነበሩት መሪዎችን ወደ ተክለ ሰውነት ያሰመጠ ነገር ነው። ከቅርብ ጊዜያት ወዲህ በሀገሪቱ ያለውን ያለመረጋጋት ሁኔታንም ቆም ብሎ ማሰብ ያስፈልጋል። ይላል ጠቅላይ ሚኒስትር አብይ በሀገሪቱ ፈጣን ለውጦች አድርገዋል። ከኤርትራ ጋር ሰላም አምጥተዋል። በብዙ ሺዎች የሚቆጠሩ የፖለቲካ እስረኞች ተፈትተዋል። አሸባሪዎች ተብለው ታግደው የነበሩ የፖለቲካ ድርጅቶች ነጻ እንዲሆኑ አድርገዋል። ግማሽ የካቢኔ አባላት ሴቶች እንዲሆኑ አስችለዋል። መጪው ምርጫ ነጻ እንደሚሆን ቃል ገብተዋል። ነገር ግን የዶክተር አብይ አህመድ ጠቅላይ ሚኒስትርነት እድልንና አደጋን ይዞ መምጣቱ አልቀረም ይላል ጽሑፉ። አንዳንድ ሰዎች ፈጣን ለውጥ ከቁጥጥር ውጭ ሄዶ ወደ ስርዓት አልበኝነት አምርቶ መገነጣጠልን ሊያስከትል ይችላል የሚል ስጋት እንዳላቸው ጽሑፉ አውስቷል። የኢህአደግ የስራ ልኬት መጥፎ አልነበረም። ለ15 ዓመታት ለሚጠጋ ጊዜ የሀገሪቱ ኢኮኖሚ በየዓመቱ በ10 ከመቶ ሲያድግ ቆይቷል። ኢኮኖሚዋ ወደ 80 ቢሊዮን ዶላር ከፍ ብሎ ከምስራቅ አፍሪቃ ዋናዋ የነበረችውን ኬንያ አልፎ ለመሄድ ችሏል። ሟቹ ጠቅላይ ሚኒስትር መለስ ዜናዊ በቀየሱት የደቡብ ኮሪያ ወይም የቻይና አይነት የልማት ራዕይ መሰረት መንግስት በግዙፍ ግድቦች ግንባታ፣ በመንገድ ስራ፣ በእርሻ በጤናና በትምህርት ዘርፎች ላይ ገንዘብ አፍስሷል። ኢህአዴግ ስልጣን ሲይዝ አርባ ዓመት የነበረው አማካኝ የመኖር ዕድሜ አሁን ወደ 60 ዓመት ከፍ ብሏል። ዓለም አቀፍ አገልግሎቶች ኢትዮጵያ የእስያን አይነት ሞዴል የምትከተል በአምባገነናዊ ስርዓት የምትመራ የእድገት ተምሳሌት አድርገው ያዩዋት ነበር ሲል ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። በኦክስፎርድ ዩኒቨርሲቲ የኢኮኖሚ ፖሊሲ ፕሮፌሰር ስቲቨን ደርኮን ታዲያ የዶክተር አብይ ታሪካዊ ተግባር ሟቹ ጠቅላይ ሚኒስትር መለስ ዜናዊ የጀመሩትን የኢኮኖሚ ትራንስፎርሜሽን ራዕይ ማስፈጸም ነው ሲሉ መምከራቸውን ጽሑፉ ጠቅሷል። ጽሑፉ አሁን ኢትዮጵያ ውስጥ ስላለው ግጭት ሲገልጽ አንዳንዶቹ በክልሎች የበለጠ የራስ አስተዳደርን እየጠየቁ ነው። ሚሊሻዎች እየተመሠረቱ ነው። ወጣት የጎበዝ አለቆችም እንዳሻቸው ያጠቃሉ። በዚህ ምክንያትም 1.2 ሚሊዮን የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። ጠቅላይ ሚኒስትር አብይ ግን ብዙዎቹ ወደ አካባቢያቸው ተመልሰዋል ይላሉ ሲል ዘግቧል። ጠቅላይ ሚኒስትር አብይ በበኩላቸው ሰላም ማውረድ የሚፈልጉት በማሳመን እንጂ በወታደራዊ ኃይል አይደለም ማለታቸውን ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ አስነብቧል። አፍሪካ ኒውስ ደግሞ ኢትዮጵያና ጅቡቲ ለትብብርና ለኢኮኖሚ ውህደት ያላቸውን ቁርጠኛነት አድሰዋል ይላል። ሁለቱም አገሮች ዜጎቻቸው ለወጣቶች ስራ ዕድል በመፍጠር ተግባር እንዲሰማሩ፣ የዲሞክራሲን አድማስ ለማስፋት የኢኮኖሚ እድገት እንዲዳብርና የሰዎች መብት እንዲከበር እየሰሩ መሆናቸውን ጽሑፉ ጠቅሷል። ሁለቱም አገሮች በክልሉ ሰላምና መረጋጋት እንዲኖር የኢኮኖሚ እድገት እንዲዳብር ለመርዳትና ለክልላዊ ውህደት ለመስራት በሚኒስትሮች ደረጃ የተካሄደው ስብሰባ ማውሳቱን አፍሪካ ኒውስ ዘግቧል። በወንጀል ተግባር ላይ ለመተባበር እንዲሁም አስተማማኝና ስነ ስርዓት ያለው የፍልሰት ሂደት እንዲኖር በተለይም የጋራ ድንበር ኢኮኖሚን ለማሻሻል ተስማምቷል ይላል። የቻይና የዜና አገልግሎት ሽኗ በበኩሉ ቻይና የዙባ ግሩፕ የተባለው የህንፃ ምህንድስና ኩባንያ በታላቁ የህዳሴ ግድብ ግንባታ ተግባር ለመሳተፍ ከኢትዮጵያ መንግስት ጋር ኩንትራት ፈርሟል ይላል። በኮንትራቱ መሰረት 41 ሚሊዮን ዶላር የሚያካትተው ስምምነት በቅድመ የኤሌክትሪክ ኃይል ማመንጨት የሥራ እንቅስቃሴ ውስጥ እንደሚሳተፍ የኢትዮጵያ የኤሌክትሪክ ኃይል መግለጹን የሽኗ ዘገባ ጠቅሷል። የኢትዮጵያ የኤሌክትሪክ ኃይል ኃላፊ አቶ አብርሃም በላይ አዲስ አበባ ላይ የስምምነት ስነ ሥርዓት በተደረገበት ወቅት ስምምነቱ የግድቡን ግንባታ ሂደት ያፋጥናል ተብሎ እንደሚጠበቅ መግለጻቸውን ዘገባው አክሏል። በሕዳሴ ግድብ ላይ ስድስት የተርባይን ጄኔሬተሮችን ለመትከል ደግሞ ቮይት ሃይድሮ ሻንጋይ ከተባለው ተርባይኖችንና የተርባይን ጄኔሬተሮች ጥንድን በማምረት ከሚታወቀው ኩባንያ ጋርም ሌላ ስምምነት ተፈርሟል። ፖሊ ጂሲኤል ፔትሮሊየም ግሩፕ ሆልዲንግስ የተባለው ሌላ የቻይና ኩባንያ ደግሞ 767 ኪሎ ሜትር የሚሆን ኢትዮጵያንና ጅቡቲን የሚያገናኝ የተፈጥሮ ጋዝ ቱቦ ለመስራት ከኢትዮጵያ የማዕድንና የፔትሮሊየም ሚኒስቴር ጋር እንደተፈራረመ ዘገባው ገልጿል። ቱቦው በሁለት ዓመታት ውስጥ የተፈጥሮውን ጋዝ ከኢትዮጵያ ወደ ጅቡቲ ማስተላለፍ ይጀምራል ተብሎ እንደሚጠበቅ ሽንዋ የዜና አገልግሎት ዘግቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን ሲላ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ከመሰናበታችን በፊት የፕሮግራም ማስተዋወቂያ። ኢህአዴግ አባል ድርጅቶች ናቸው የሚባሉት በተለያየ ደረጃ ህዝቡን የማጋጨት ውስጥ የገቡ ይመስለኛል። በአንድ በኩል እንግዲህ ለውጡ ላይም ኢህአዴግ እንደ ድርጅት ነት ያለው አይመስልም። ጉዳዮቹን ተገቢ ክብደት ሰጥቶ የውስጥ ምጫቸው ምንድን ነው ብሎ ወደ ውስጥ ያለቅ ብላይቶ ከመመርመር ይልቅ ውጫዊ ምክንያት እና ውጫዊ ሀይል እየተፈለገ ራሳችን እያካለን እንዳይሆን ነው የሚሰጋው። ምሽት በነገው ምሽት ይቀርባሉ።